የኦሮሞ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች ሰሞኑን ዋሽንግተን ዲሲ ተገኝተው ከኢትዮጵያ አምባሳደር አቶ ግርማ ብሩና ከዩናይትድ ስቴትስ የተወካዮች ምክር ቤትና ከውጭ ጉዳይ መስሪያ ቤቱ ባለስልጣናት ጋር ተወያይተዋል። የህብረቱን ፕሬዚደንት ዶክተር ገመቹ ኦላናን ሰሎሞን አባተ ማምሻውን አነጋግሯቸው ነበር እንሆ። ጤና ይስጥልኝ ፓስተር ዶክተር ገመቹ ወላና እንደምን አመሹ? እግዚአብሔር ይመስገን በጣም ሰላም ነኝ። የት ነው አሁን ያሉት ፓስተር? አሁን ያለሁት እንግዲህ ካሊፎርኒያ ሎስ አንጀለስ ነው ያለሁት፣ አና የሚባል አካባቢ ነው የምኖረው። ሰሞኑን ዋሽንግተን ዲሲ ነው መሰለኝ የከረሙት ፓስተር? አዎ ትክክል ነው ትክክል ነው። ምንድን ነው ያደረጋችሁት በዚህ ቆይታችሁ ይንገሩኝ እስኪ። መጀመሪያ እኛ ምን እንደሆነ ልናገር እና አሁን ወደኋላ እመጣበታለሁ ብዬ ነበር እሱን። እሺ ሊጀምሩልኝ ይችላሉ? አ የኦሮምኛ ተናጋሪ ቤተክርስቲያን የወንጌላውያን ሕብረት የሚባል ሕብረት አለን እና በሀገራችን የተካሄደ ያለው ነገር በጣም ስላሳዘንን ና በጣም ስላሰጋን በተለይ ዩናይትድ ስቴትስ መንግስትና ሌሎችም በዚህ ነገር ጣልቃ ገብተው መንግስት ላይ ጫና እንዲያደርጉ ይሄ ነገር እንዲቆም ለመጠየቅ ለህዝባችን ለመሟገጥ ነው ወደ ዲስ የመጣ ነው። ለመሆኑ ይሄ የተባበሩት የኦሮሞ ወንጌላውያን አብያተ ክርስቲያን ምንድን ነው? ስለሱ ድርጅት ወይም ማህበር ይንገሩኝ። ድርጅቱ በተለያዩ አገር ውስጥ የሚኖ ኖሩ የዲያስፖራ የኦሮምኛ ተናጋሪ ቤተክርስቲያኖች ህብረት በህብረት ያቋቋሙት እና እነሱን የወንጌልን በየቅጣጫው ህዝቡ መካከል እንዲሰፋ የሚያደርግ የሚያግዝ እና የሚያበረታታ ከዛም አልፎ ሀገራችን ውስጥ የተለያዩ ሚኒስትሪዎችን የምንደግፍ ህብረት ነው። የት የት ነው ያሉት እነዚህ አብያተ ክርስቲያኖች አባሎቻቸው ሆኑት? ለምሳሌ በዚህ በአሜሪካ ውስጥ ብዙ ቤተ ክርስቲያኖች አሉ። በካናዳ፣ በአውሮፓ እንዲያውም በአፍሪካ አሉ። ኬንያ፣ ሱዳን ብዙ ሀገሮች አሉ የእናንተ አባል የሆኑ አብያተ ክርስቲያን ኢትዮጵያ ውስጥ አሉ። የእኛ መስራጫ በዓል የሆነች አንድ ቤተ ክርስቲያን አለች። እዛ ውስጥ እኛ ጋር ብዙ ጊዜ ከመጀመሪያኑ ስትሳተፉ የነበሩ አሉ። ዶክተር ገመቹ የሰሞኑ ጥያቄያችሁ ምንድን ነበር? እስቲ ቅድም ጀምረውልኛል እርሶ እና እስቲ ትንሽ ዘርዘር አድርገው እያስረዱኝ ወደ ኢትዮጵያ ኤምባሲ ገብታችሁ እንደነበረ ወደ ዩናይትድ ስቴትስ የተወካዮች ምክር ቤት ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገብታችሁ እንደነበረ ሰምቻለሁና እስቲ ትንሽ ዘርዘር አድርገው ይንገሩኝ ምን እንደሆነ። ያው እንዳልከው እዛ ሶስቱንም ቦታ በአንድ ለአንድ ነገር ነው የሆንነው። አንደኛ በዛ ሀገር ውስጥ እየተደረገ ያለው ነገር በጣም አደገኛ ደረጃ ላይ እንደደረሰ ነው እየተሰማል። አንደኛ የሕዝቡ ምሬት አደገኛ ደረጃ መድረሱ ብቻም ሳይሆን የተብላላ ስር እየሰደደ የህዴ ነገር መኖኑ እና በቂ ትኩረት እንዳልተሰጠው መንግስት ህዝቡንም በትክክል አለመነጋገሩ በጣም ከፍተኛ ችግር ወደፊት እንደሚያመጣ ስለ አሰም ስለ ሰጋን። አንደኛ ነገር የፈለግነው አንድ ነገር ነው፣ ተማሪዎች ቅሬታቸውን በነጻነት ለመግለጽ ያላቸውን ህገ መንግስታዊ መብት መከበር እንዳለበት፣ ያለምንም ተጽዕኖ ተማሪዎቹም ህዝቡ ብሶቱን እንዲናገር መንግስትም ሰምቶ እንዲያስተካክል ነው እየጠየቅ ነው። ሁለተኛ ደግሞ ጦሩ ህዝቡ መካከል መሆኑ ነው። በተለይ ችግሩን በጣም ያባባሰው እሱ እንዲስተካከል። ከዛም አልፎ ብዙ ሰው ሞቷል። አሁን ብዙ ተማሪዎች ሞቷል እና ገለልተኛ የሆነ ቡድን ተቋቁሞ ይህንን ነገር እንዲያጣራ፣ የሞቱትም ሰዎች እንዴት እንደሞቱ ተጣርቶ ያንን ነገር ያደረጉ ሰዎች ለፍርድ እንዲቀርቡ እንዲደረግ። ከዛም አልፎ እኛ የጠየቅነው ይህ ነገር ኢህአዴግ ብቻውን ሊያስተካክል መስሎ አይታየንም። ስለዚህ በዛ ሀገር ውስጥ ያሉትን ተቋማ- ኦፖዚሽን ፓርቲ ሊሆኑ ይችላሉ፣ ተቃዋሚ ፓርቲዎችም ሊሆኑ ይችላሉ እና እሱንም መነጋገር ምክንያቱም ያ ነገር አሁን ካልተስተካከለ ወዴት እንደሚያመጣ እንግዲህ መገመጥ አያዳግተንም። ይሄን ነገር ነው ለስቴት ዲፓርትመንትም ለሀውስ ኦፍ ሪፕሬዘንታቲቭ ለአምባሳደሩንም ይህንን ነገር ነው ለመስሪያ ቤት እና ለተወካዮች ምክር ቤት ማለት ነው ለዩናይትድ ስቴትስ ለእነሱም እንደዚሁ ያቀረባችኋቸው ጥያቄዎች አሉ ለአሜሪካ መንግስትና ለዓለም አቀፉ ማህበረሰብ ብላችሁ እነዛንስ ሊዘረዝሩልኝ ይችላሉ ዶክተር? አዎ እኛ የጠየቅነው አንደኛ በተለይ የህዝቦች ምክር ቤት እኛ የጠየቅነው አንደኛ ከኢትዮጵያ ጋር ስለምሰሩ ብዙዎች ጫና ሊያረጉ ስለሚችሉ አንደኛ ይሄ ነገር እንዲቆም መንግስቱ ጫና እንዲያደርጉን የጠየቅ የጠየቅ ይሄን ካላረጉ እንግዲህ ብዙ ሳንክሽኖች ሊኖሩ ይችላሉ። ያንን እንዲጠቀሙ እኛ እዛ ውስጥ ያን የነው ነገር እነሱም እንዳሰዳቸው እንደሚያስቡበት እኛ በአስራ አራት ከተወያየ ነው በኋላ ነው ሶስተኛውንም ስቴትመንት ያወጡት፣ ስለዚህ መግለጫቸውን ያወጡት። ስለዚህ ያ ነገር ደግሞ እኛም ደስ ብሎናል። ሁላችንም ትክክል ነው። ግን ከዚህ የበለጠ መደረግ አለበት። እኛ እዛ ሲንድ የተናገርነው ስለ ኦሮሞ ብቻም አይደለም፣ ስለ ሀገሪቷ ነው ስለ እዛ ውስጥ ያለው ስለ ዳሀ ህዝብ ነው ስለተፈናቀለው ህዝብ ብቻ አሁን ብዙ ነገር ላይ አለ እዛ ውስጥ ፓስተር ገመችው ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲም እንደዚሁ ገብታችሁ አምባሳደር ግርማን ማግኘታችሁን ይገልጻችኋል እና ተገናኝታችኋል ከሳቸው ጋር በአካል አዎ አዎ ያው በአካል ተገናኝተኝ ሁላችንም በአብረን ነው የሆነው። ወደ ስምንት የምንሆን ፓስተሮች ተቀብለውን በክብር ነው ያነጋገሩን። እኛን አሳባችን ውስጥ ያለንን ነገር በትክክል ነው የተናገርነው። ይሄ ነገር መቆም አለበት። መቆም ብቻ ሳይሆን መተካከል አለበት። መተካከል ብቻም ሳይሆን ሌሎችም ሰዎች ተጨምሮበት የእዛች ሀገር ፈንታ የሆነ ነገር መደረግ አለበት። ይሄ ነገር ካልተስተካከለ ወደፊት የሚያመጣው ነገር መጥፎ ነው። ቢሶት ሲበዛ እንግዲህ እኛ እናቃለን። ቢሶት የሕዝብ ቢሶት ሲበዛ የሚያመጣው ነገር እናቃለን። እኛ ደግሞ ይህን ነገር አንፈልግም። እዛ ሀገር ውስጥ የምኖር ሰው ይህን የምፈልግ ሰው ያለ አይመስለኝም። ስለዚህ ይህን የተናገርነውም እሳቸውም እንደሰሙ እና ይህንን ነገር ለሚመለከተው በተለይ ለፕራይም ሚኒስተሩ እንደሚያስተላልፉልን ተናገሩ። የዩናይትድ ስቴትስ መንግስት ተወካዮች ውስጥ በሁለቱም በኩል ልክ አሁን እንደዚህ ነጥለው የነገሯቸው ነገር አለ ምን እንደሚያደርጉ እኛ እንግዲህ ከእነሱ የሰማ ነው። ከዚህ በፊትም ከመንግስት ጋር በብዙ ሁኔታዎች እየተነጋገሩ እንዳለ እንዲያስተካክሉም፣ እንደተነገራቸው አሁንም እንደምናገሩ ነግሮናል። እኛም እሱን እናምናለን። መቼም ቤተ ክርስቲያን የህዝብ ህሊናም ልቦናም ነች፣ ዶክተር ገመቹ እና በህዝብ ውስጥ ያለውን ስሜት በደንብ ታውቃለች፣ ትገነዘባለች ብለን እናስባለን እና ቅድም ሲነግሩኝ አንዳንድ ቃላትን በዚህ በቃለ ምልልሳችን ውስጥ የተጠቀሟቸው አሉ። እርሶ ፓስተር ገመቹ ምሬት ያሉት ነገር አለ፣ የተብላላ ያሉት አለ፣ ስር እየሰደደ የሄደ ያሏቸው ነገሮች አሉ እና እነዚህ ምን ምን እንደሆኑ ሊነካኩልኝ ይችላሉ? አንዳንዶቹን እንኳን ምን እንደሆነ ይህንን ያህል ወደ ብሶት ወደ ምሬት ሊወስዱ የሚችሉ እና ምላሽ የሚያስፈልጋቸው ከመንግስት ለምሳሌ፣ አሁን በኦሮሚያ ክልል ይህንን ሁሉ ብሶት ያመጣው እዛ ውስጥ የሚኖር ሕዝብ በትክክል አልተወከልኩም ራስን በራስ ማስተዳደር አልቻልኩም፣ ነው በሌላ በኩል ደግሞ በወረቀት ላይ ያለው ዲሞክራሲ በትክክል በየቅጣጫ አልተተረጉምም የሚል ሐሳብ ነው እኛ የምንረዳው። ከዛ የህዝብ እንቅስቃሴ እንግዲህ በዚህ አመት ብቻ አይደለም፣ ብዙ ጊዜ ሆኗል። ቱ ታውዘንድ ፋይቭ ከዛም እየቀጠለ እየባሴ ነው የሄደው። እኛ ከዛ የተማነው ነገር የህዝቡ ብሶት ጥያቄ አልተመለሰም፣ ያ መመለሱ ነው እየበዛ ሲሄድ እየበዛ ሲሄድ እዚሁ ሁኔታ ላይ የደረሰው። ያንን ነገር እንግዲህ መንግስት እንግዲህ ህዝቡን የሚያገለግል ከ- ሆነ የህዝቡን ጥያቄዎች ሰምተው በጊዜ ጥያቄዎቹ መልስ ማግኘት አለባቸው። ይሄ ነገር አልተደረገም ነው። ሁለተኛ ነገር ደግሞ እንግዲህ የምናውቀውም እዛው አገር ውስጥ ያሉ ብዙ ሰዎች ነው። ህብረት ብዙ ሰው ነው ያለው፣ ብዙ ተቃዋሚዎች አሉ። ተቃዋሚዎቹ አሁን እንዳለ ከመንግስት ፓርላመንት ውስጥ የሉም። ያ ነገር ቆንጆ አይመስለኝም። በእኔ አስተሳሰብ፣ በትክክለኛው ስናስብ የሆነ ነገር የጠፋ ይመስለኛል። ያ ነው እንግዲህ። እኛ ደግሞ ቤተ ክርስቲያን ነን፣ አንድ ፓርቲም አንደግፍም፣ በአንድ ፓርቲም አንልም። ግን እንግዲህ የቤተ ክርስቲያን አገልግሎት ይሄ ነው። በዚህ አስተሳሰብ ነው እኛ የምናገረው። ሌሎችም በዚህ አስተሳሰብ ብናገሩ በጎ ነገር ሊመጣ ይችላል ብሌን ነው የምናስበው ብዬ ነው የማስበው። እኔ እራሴ ዶክተር ገመቹ አሁን መጨረሻ ላይ ያነሱልኝ ነገር አነሳሎታለሁ የሚል ሀሳብ ነበረኝ። እናንተ የእምነት የሃይማኖት ሰዎች ናችሁ፣ እናንተ ክርስቲያኖች ናችሁ፣ ያነሳችኋቸው ጥያቄ የፖለቲካ ሽታ አላቸው ወይም የፖለቲካ መፍትሄ የሚፈልጉ ናቸው የሚል አካል ቢነሳና ቢጠይቃችሁ ምንድን ነው የምትሉት? የሚል ጥያቄ ነበረኝ። ምናልባት በዚህ ላይ ቅድም ካነሱልኝ ጋር አክለው የሚናገሩት ነገር አለ። እንግዲህ ቤተክርስቲያን የምትኖረው በምድር ላይ ነው፣ ሰዎች መካከል ነው የምንኖረው እ በፖለቲካ ማለት ደግሞ ህዝቦች የምኖሩበት ሁልጊዜ እኛ ሁላችንም የምንኖሩበት ነው። ቤተክርስቲያን የሆነ ፓርቲኩላር የሆነ ፖለቲካ አካል የምትደግፍ ሳትሆን ስልጣን ላይ ያላቸው የመንግስት አካላት ለቆሙለት ነገር በትክክል ስራ ላይ እንዲውሉ የመናገር እነሱንም የማገዝ የማበረታታት ኃላፊነት አለባት። ያ ኃላፊነት ደግሞ የምናገኘው ከእግዚአብሔር ቃል ነው። ስለዚህ ይህ ጥያቄ መሆንም የለበትም። አሁን ያለው ሁኔታ የተረጋጋ ይሆናል፣ ወደ ተሻለ ፍጻሜ ይሄዳል፣ የተሻለ መፍትሄ ይገኛል የሚል ተስፋ አላችሁ? እንደ ሃይማኖት መሪዎች እናንተ እንደ አባቶች እንግዲህ ይሄ ነገር የሚሰማ ሰው ካለ ፍቺው ከሁለት ቦታ ነው የሚገኘው። በእኛ አመለካከት ከመንግስትና ከህዝብ ነው። መንግስት ራሱ ብቻ ፍቺ ሊሆን አይችልም። ህዝቡን ብቻ ራሱ ፍቺ ሊሆን አይችልም። መንግስትና ህዝብ እዛ ሀገር ውስጥ ይገደናል፣ ስለ ሀገር ስለ ኢትዮጵያ ይገደናል የሚሉ ሰዎችም፣ ህብረቶችም፣ ተቋማትም አንድ ላይ ሰርተው ያንን ችግር ሊፈቱ ይችላሉ። ሊፈቱ ይችላሉ ሳይሆን ወደፊት አዲስ ነገር ሊፈጥሩ ይችላሉ ብለን ነው የምናምነው። እንግዲህ ዶክተር ፓስተር ገመቹ ኦላና የኦሮሞ ወንጌላውያን አብያተ ክርስቲያን ህብረት ፕሬዚደንት፣ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁ። በጣም ነው የማመሰግነው።